The Voice of America. በሰሜን ሸዋ ዞን በኮሮና ቫይረስ መያዛቸው ተረጋግጦ ለጊዜው ያሉበት ካልታወቀው 16 አሽከርካሪዎች እና ረዳቶች ውስጥ 12ቱ መገኘታቸውንና ወደ ለይቶ ማከሚያ ማዕከል መግባታቸውን የሰሜን ሸዋ ዞን የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ገለጸ። መስፍን አራጌ ዝርዝር ዘገባ አድርሶናል። ትናንት በአማራ ክልል ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጠው 33 ሰዎች ሃያ ሁለቱ ከሰሜን ሸዋ ዞን መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ምርመራ ካደረጉ አነስተኛ ሰዎች ውስጥ በርካቶቹ ላይ ቫይረሱ መገኘቱ ብቻ ሳይሆን ቫይረሱ አለባቸው የተባሉ 16 አሽከርካሪዎች አሽከርካሪዎችና ረዳቶች ለጊዜው አለመገኘታቸው ሁኔታውን አሳሳቢ አድርጎት ቆይቷል። ዛሬ ከወደ ሰሜን ሸዋ መንግስት ኮሚኒኬሽን መምሪያ የተሰጠው መረጃ እንዳረጋገጠው ግን ቫይረሱ አለባቸው ከተባሉት አሽከርካሪዎችና ረዳቶች አብዛኞቹ ተገኝተዋል። ማስተማመሪ ኃላፊው ማሙሽ ለማ፣ ትናንት መረጃው ከወጣ በኋላ ወዲያውኑ የገቡ አሉ። ከዛ ዘግይቶ ዛሬም ድረስ ደግሞ እየገቡ ያሉና እስካሁን ባለው መረጃ መሰረት ከአስራ ስድስቱ የውጤታቸው ፖዘቲቭ የሆኑ አሽከርካሪዎች እና ረዳቶች አስራ ሁለቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል። ሁለቱ ደግሞ አጋጣሚ የሚኖሩትም አዲስ አበባ ስለሆነ በአዲስ አበባና ያሉት አንደኛው በአሁኑ ሰዓት ምናልባትም ከሰዓት በፊት በነበረው ወደዚሁ ጉዞ ላይ እንደነበረ ነው። ዛሬ ጠዋት የነበረ መረጃ፣ ምናልባት እስካሁንም ገብቶ ሊሆን ይችላል። አንደኛው ሰው ነው። እሱም እያፈላለገን ያለ ነው። ስልኩ ስላልሰራ ነው። አዲስ አበባ ላይ ያሉት ሁለት ሰዎች ወደ ለይቶ ማቆያ እንዲገቡ ተደርገዋል። እነርሱን ባለን አሰራር መሰረት አዲስ አበባ ካለው የመንግስት መዋቅር ጋር በመነጋገር ባሉበት በዛ ወደ አዲስ አበባ ለይቶ ማቆያ እንዲገቡና የሕክምና ክትትል እንዲደረግላቸው መግባባት ላይ ፈጥረናል። አስተያየታቸውን የሰጡ የደብረ ብርሃን ነዋሪ ግን ናሙና የሰጡ ሰዎች ውጤታቸው እስኪገለጽ ባሉበት ወይም በቀላሉ ሊገኙ በሚችሉበት አካባቢ መቆየት ሲገባቸው እንደፈለጉ እንዲንቀሳቀሱ መደረጋቸው የምርመራውን ዓላማ ፍሬቢስ ያደርገዋል ይላሉ። ለዚህም ነው የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ወረዳ ላይ ካጋጠመው ስህተት መማር አልቻለም ሲሉ የተቹት ባለፈው ሳምንት እንሳሮ ወረዳ ውስጥ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብሎ የተጠረጠሩ አርባ አምስት ሰዎች ከቀናት በኋላ ተፈልገው ወደ ለይቶ ማቆያ እንዲገቡ መደረጉ ይታወሳል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።